ሰላም ለእናንተ ይሁን። ጋቤና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻ ነው። ሚስ አፍሪካ ዩኤስኤ በዩናይትድ ስቴትስ ውስጥ የሚኖሩ የተለያዩ አፍሪካ ሀገራትን የወከሉ ቁንጃጅት የሚሳተፉበት ውድድር ነው። የውድድሩ ተሳታፊዎች ተክለ ሰውነት ቀልብሳቢ መሆኑ ብቻ ለአሸናፊነት አያበቃም። ከተወዳዳሪዎች መካከል ልቆ የክብረ አክሊል ለመድፋት ደረጃ በደረጃ መፈተን፣ ከአካላዊ ውበት የተሻገረ ውብ ልቦናንና ግሩም ጭንቅላትን ማሳየት ይጠብቃል። የዛሬ እንግዳዬ የዛሬ አምስት ዓመት ገደማ ይህንን በማስመስከር የሚስ አፍሪካ ዩኤስኤን ውድድር አሸንፋለች። ሜሮን ውድነህ ትባላለች። ከውድድሩ በፊትም ሆነ በኋላ ቀላል የማይባለው ጊዜዋን የምታሳልፈው በተለያዩ በጎ አድራጎት ስራዎች ውስጥ ነው። የሞዴሊንግና የበረራ መስተንግዶ ስራዎቿ ሳይዘነጉ፣ ዛሬ ምሽት ሜሮን ውድነህን እንተዋውቃለን፣ ኢትዮጵያ የምትመላለስባቸውን የሰብአዊነት ዘመቻዎች እንሰማለን፣ ተያያዥ ሀሳቦችንም እንመዛለን። በምን እንጀምር? ሜሮን ስለ አስተዳደጓ ጥቂት ትንገረን። እኔ የተወለድኩት ለትንሽ ጊዜም እስከ ሰባት ዓመት የሚያደግኩት አዲስ አበባ ነው። ናዝሬት ስኩል ፒያሳ አካባቢ ነበር የተማርኩት። የመጣሁትም ከቤተሰቦቼ በሙሉ ጋር ነው። በዲቪን የመጣ ነው፣ ሁላችንም። እኔም ሲስተር፣ አባቴ ውድና አየለ፣ እናቴ ደግሞ ዘራ እየበቃሉ፣ አንድ ላይ ነው የሚመጣ ነው። አስተዳደጌ ለመግለጽም ለእኔ በጣም ይከብደኛል። ለምን በጣም እድለኛ ሆነ ነው ያደግኩት። ወላጆች ብዙ ብዙ ለፍተዋል። ለኛ ብዙ ብዙ ነገር አድርገውልናል። ሳናጣን ያደግነው ትምህርት ቤትም ሁሉም ነገር እና ድላይና ሆ አድግ ያለው ብዬ አስባለሁ። እዚህ አሁን ወደ ሀያ ሁለት አመት ሆንኛል እዚህ ከኖርኩኝ። ግን ብዙ ጊዜ ደግሞ አሁን ኢትዮጵያ እመላለሳለሁ። እንግዲህ ሜሮን ብዙ ጊዜ የምትታወቂው በግልሽም ሆነ ከሌሎች ድርጅቶች ጋር በመተባበር በምታደርጋቸው በጎ ተግባራት ነው። ይህን የበጎ ተግባር እንቅስቃሴ እንዴት ጀመርሽ? ለምንስ በመሰል ስራዎች ውስጥ መሳተፍ ፈለግሽ? እሱ የውስጤ ፍላጎት ከልጅም ነበረ። ሁሌ አባቴ ናዝሬት ስኩል ሲወስድን ደረጃውን እወዷለሁ እና ደረጃውን እኔና ሲስተርን በእጁን ይዞ ወደ ላይ ሲሄድ የተሰጠኝን ሳንቲም ሁሌ እያድኩኝ ነው የምሄደው። ከልጅነት ተፈጥሮ እንደዚህ ላይ ህፃንም ህፃን እወዳለሁ። ልጅም ሆኜ ህፃን እወድ ነበር እና ከልጅነት በጣም ሆነ ከዛ ሳድግም ደግሞ መጀመሪያም ሀይ ስኩል እያለውም ልህፃናት በቱተሪንግ በምናምን እረዳ ነበረ የምኖርበት ሰፈር ኮሌጅ ጨርስም ደግሞ ኢትዮጵያ መላልስ ጀምር ከሜሪ ጆይ ሲስተር ዘቢደር ጋር ስሰራ ነው ሞር ልቤ ሞር የተነሳሳውም እና አሁን ገብቼበትም የላይፍ ትርጉምም የገባኝ በሷ ምክንያት ማለት እችላለሁ። ሲስተር ዘቢደር አስኮ የሚባል ቦታ ላይ ሄደን ከእሷ ጋር አንድ ልጅ ስፖንሰር አድርጌ ስድስት ሰባት ወር ኢትዮጵያ ቁጥቢ ከሜሪጆ ጎን ሰርቼ ነው የጀመርኩት፣ ውስጥ ልቅ ብዬ የገባሁበት ከዛ የራሴንም ለመክፈትም ተዘጋጀውትም መጀመሪያም የራሴንም ስከት ሁሌ ከጎንም ከሜሪጆም ጋር ከሌሎች ድርጅቶችም ጋር ሰርቼ ጀመርኩኝ። አሁን አምስት ዓመት ሊሆነኝ ነው የራሴን ልጆች ዜም በትምህርትና በሕክምና እየረዳ ያለት የዛሬ አምስት ዓመት ገደማ የሚስ አፍሪካ ዩኤስኤ ቁንጅና ውድድርን አሸንፈሻል። በዚህ ውድድር ላይ ማሸነፍሽ ቀደም ብለሽ ለጀመርሻቸው ስራዎች መስፋፋት ምን ያክል ጠቀመሽ? በቅድሚያ ግን ስለ ውድድሩ ጥቂት ንገሪ። ዝግጅት የነበረው 2015 ላይ ነበረ። የዛሬ አምስት ዓመት ነበረ። መጀመሪያ ለሚስ ኢትዮጵያ ነበር የተወዳደርኩት። የራስን አገር ወይዘሪት ኢትዮጵያ መሆን አለብህ፣ አገርን ወክለ ለመወዳደር እና ለሚስ ኢትዮጵያ አሸንፌ ከዛ በኋላ ወደ ሚስ አፍሪካ ዩኤስኤ ነበረ ለዚህ ውድድሩ መጀመሪያ በሞድሊን ነበርኩኝ፣ ከዛ ወደ ፓጅንቱ። ሁለቱ ነገሮች ይለያያሉ። ሞድሊን ነበር መጀመሪያ የሰራው። የፓጅንቱ አዘጋጀዋ የነበረችው ሌዲ ኬት አድቡም ትባላለች፣ ካምሩን ነርስናት። የእሷ ፎክስ የሚያደርገውም እንደዚህ አፍሪካን የሚረዳ ማሳወቅ የሚፈልግ ብዙ እሱ ላይ ታተኩራለች። በዛም ላይ ነው የተሳሰብኩት መጀመሪያ የጀመርኩት። ድርጅቱም አግዞኛል። ብዙ አስተዋጽኦ አለውን ብዬ አስታውሳለሁ። የኔን ስራም አይተው ነው ሊያሸንፍ የቻልኩትን ብዬ እንትን እላለሁ። በዚህ ውድድር ላይ ማሸነፍሽ ለጀመርሻቸው ስራዎች መስፋፋት ምን ያክል ጠቀመሽ? እኔ ብዙ ጠቀመኝ ብዬ ገምታለሁ። ብዙ ሰዎች ለማሳወቅ እንኳን የኔን ድርጅት ሳይሆን ኢትዮጵያንም ኮልቸሩንም፣ ሁሉም ነገር ለማሳወቅ እርቶኛል ለድርጅቱ የምረዳቸውን ልጆች ብዙ ሰው እንዴ እንደዚህ ታደርጊያለሽ እንዴ ብሎ እራሱ ስንት ሰው መጥቶ አይተዋል። ኢቭን የምሰራው ከቀበሌም ጋር ከመንግስት ጋር ስለሆነ ሰሜንም ስላወቁት አምባሳደሮቹ መጥተውም ስላዩት ውድድሩን ማሸነፌ በጣም ረድቶኛል። ልጆቹን ለመርዳት ማለት ነው። እንግዲህ በዚህ ውድድር ላይ ማሸነፍሽ ከታወቀ በኋላ የተሰጠሽን የክብር አክሊል ባልተለመደ መልኩ ለእናትሽ እዚው መድረክ ላይም ሰጥተሻል። ለምን ያንን ማድረግ ፈለግሽ? እኔ እናቴን በጣም ነው የምወዳት። ሆን ሁሌ ይመጣል ስለ ሳነት ብዙ ብዙ ለፍታለች ለኛ እና ሳሸንፍም ስወዳደርም ሁሌ ከጎኔ ነበረች። እሷ ናት ዛሬም ሁሌም ከጎኔ ናት እና አንድ ስታሸንፍ አንድ ሰው ለአንድ አመት ነው የአመት አሁን የ2015 የኔ ነበረ እና ለሚቀጥሏ ስትወዳደር ሚስ ናይጄሪያ ነበረች ኔክስት ክራውን የምትደረገው እና ያንን ክራውን ከመስጠት ለሚቀጥለዋ በፊት የመጨረሻ ንግሬን ሳረግ ይህ ሽልማት ኖ እዚህ ያደረሰችን እናቴ ስለሆነች እሷን ሳላመሰግን መሰግን ወደ ኋላ አልልም ብዬ መጀመሪያ መድረክ ላይ ክራውኑን ለሷ መስጠት ለኔ ግዴታ ነበረ። From. Mm you -hmm. 散。 በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምፅ ራዲዮም በመደመጥ ላይ ይገኛል። የዛሬ ምሽት እንግዳችን የሚስ አፍሪካ ዩኤስኤ ቁንጅና ውድድር አሸናፊ ሞዴልና በጎ አድራጊዋ ሜሮን ውድንህና እንግዲህ የቁንጅና ውድድር ከተነሳ አይቀር አሸናፊነቱ የሚያመጣው ክብር እድልና መልካም ነገሮች የመኖራቸውን ያክል አብሮ የሚመጣ ጫናና ልፋትም ይኖራል። ከዚህ ጋር በተያያዘ የገጠሙህ ፈታኝ ነገሮች አሉ ወይ? ከማሸነፍም በፊትም መጀመሪያም ቁንጅና ብቻ አይደለም የሚታየው እዛ ላይ መልክ አይደለም፣ ቁመት አይደለም። ኦፍኮርስ እሱ ያግዛሃል፣ ግን መማርም ይወስናል። የምሰራው ስራዎች ያንተ ሙሉ ያለህን ውበት ነው እንጂ መልክ ብቻ አይደለም። ፓጀንት ውስጥ ስትገባ ካሸነፍክም በኋላ ደግሞ ጭራሽ ይብሳል። ለምን ከራስን ብዙ የምጠብቀውም ነገር አለ እንዳልከው። አሁን የልጆች ነገር ብዙ ማሳካት ስለምፈልግ ራሴ መጣር አለብኝ። ማንም ሰው ዝም ብለህ አያሸንፍም። ሁሉም ሰው እንደውም ሁሉም ነገር የሚሳካል ይመስለዋል። እንደውም ስታሸንፍ እንደውም እኔ ይብሳል ብዬ ነው የማስበው። ለምን ብዙ ነገር ማሳካት ስላለብህ በራስ ጥረት ነው እንደውም ብዙ የምሰራው ያው ውቅናውን ቢኖርህም ይረዳሃል እንጂ ስቲል የራስ ጥረት ብዙ ስለሆነ እንደውም ሞር ትለፋለህ ካሸነፍ በኋላ ከበጎ አድራጎት እንቅስቃሴው ከሞዴሊንግ ስራ በተጨማሪ እንግዲህ በሆስተስነት ስራሽ ደግሞ የተለያዩ ዓለም ሀገራትን ለማየት እድል ያገኘሽ ይመስለኛል። ኢትዮጵያውያን ራሳቸውን ብቻ ቆንጆ አድርገው ያያሉ በሚል እንታማለን። ያደረግሻቸው ጉዞዎች ቀድሞ በነበረሽ የቁንጅና ትርጉም ላይ ምን አይነት ለውጥ አምጥተው ይሆን? ኮርስ ኛ ቁንጅና ነው በመልካችን በናቹራል በምናምን በደንብ በዛ ነው የኛ ብዙ ጊዜ የሚታየው። ግን ሳውት አሜሪካ ወደ ብርዚያው ምናምን ስትዞር ደግሞ እነሰውን በሰውነት እንዲያ ስትሄድ ደግሞ ወደ በፀጉር የሁሉም ሰው መልክ ኖርምሊ እንደ ተመልካች ነው። አንተ እንደም ቆንጆ ያሰብከው ለሌላ ሰው ቆንጆ ላይሆን ይችላል። ብዙ ሀገሮች ደግሞ እንደዛ ናቸው። አሁን ለኛ እንደዚህ ቀጭናት ምናምን ብለን የምናስበው ወስት አፍሪካም ስትሄድም ደግሞ ሰውነታቸው ሞላ ካላለ ምናምን ለነሱ ቆንጆ አይደለም። እና በየሄድክበት ሁሉም ቀያየራል። የመልክ ቆንጆናት የሚባለውም ትርጉም ራሱ ሜሮን፣ ወደ በጎ አድራጎት ስራዎቹ እንመለስ። እንግዲህ ለአመታት ከሌሎች ተቋማትና ድርጅቶች ጋር ተባብረሽ በመስራት ነበረ የበጎ አድራጎት እንቅስቃሴዎችን የምትሰሪው። በቅርብ አመታት ውስጥ ደግሞ የራስሽን አውታር ከፍተሽ በራስሽ ደግሞ የተለያዩ እንቅስቃሴዎችን ታደርጊያለሽ በምን በምን ላይ ነው የሚያተኩረው አንቺ የምታደርጊው እንቅስቃሴ ምን አይነት ሰዎችንስ ነው የሚያግዘው የሚረዳው መጀመሪያ ስጀምር እንዳልከው ሌሎች ድርጅቶች በደንብ ነበር የምረዳው፣ በልብስ በመውሰድ ነበረ። ብዙ ጊዜ ኢትዮጵያ ስለመላለስ ሻንጣ ወደ አምስት ስድስት፣ ከኢትዮጵያን ኤርላይንስ አንድ ላይ የሰራው ለሜሪጆይም ወይም ለማኬዶኒያም ለሁሉም፣ መጀመሪያ እያካፈልኩኝ ነበር የምሰራው። ከዛ ተሻግሮ የራሴን ከፍቼ ሞስት አሁን አምስተኛ ዓመቴ ነው። መጀመሪያ ሲጀምር ሶስት ልጆች ነበሩ። በአጋጣሚ ነበረ፣ ሰፈር ቢሾፍቱ አካባቢ ሄደ፣ ሳይማሩ ሳያቸው፣ የማይማሩት እኮ ዩኒፎርም ስለሌላቸው ነው ብለውኝ፣ እንዴ ቀላል እኮ ነው ዩኒፎርም ብዬ በዛ ጀመርኩኝ ሶስቱን ልጆች ከዛ ኋላ እነሱን በሕክምናና በትምህርት ቤት እቃ በመርዳት በእነሱ ጀመርኩኝ። ከዛ አንድ እነዚህ የነ ዱከን ባለቤት ፋሚሊ አቶ ደረጀ ዘውዲ እነሱን እያማከርኩኝ ወደ አስር ልጆች ገባሁ፣ ሀያ ልጆች ገባሁ። አሁን ሀያ ስምንት ናቸው። ብዙ ጊዜ አብዛኞቹ ወይ ወላጆላቸውም እረኝነት እየሰሩ ነው ሳምቲንግ እነሱ ከቀበሌ ነው አፕሩቭ አድርገው ለኔ የሚሰጡኝ ካደረጉልኝ በኋላ በትምህርት ቤትና በህክምና ያረዳቸዋለሁ። በየአመቱ ሁሌ ሴሪሞኒ ያደርግላቸዋለሁ። እዛ ስኖርም ሁሌ ቁርስና ምሳ አንድ ላይ አዘጋጅቼ አቀርብላቸዋለሁ። እና እስካሁን በራሴ እንቅስቃሴ እንደዚህ ነው ያደረግኩት። ትውልደ ኢትዮጵያውያን ወደ ኢትዮጵያ ሄደን እርዳታ ለማድረግ እንፈልጋለን፣ ብዙ ነገሮችን ለመርዳት እንፈልጋለን። ነገር ግን ያለው ቢሮክራሲና ያለው አሰራር ያስቸግረናል፣ ፈታኝ ይሆንብናል ይላሉ። መሰል ነገሮች ገጥሞሽ ይሆን አንቺ እስካሁን ድረስ ባደረግሽው ጥረት ውስጥ? አዎ፣ እኔ እንቅፋት ደርሶብኛል፣ ግን አልፏል። ዲያስፖራ ስትሆን አንዳንዴ እዛም ትንሽ ችግር ነው እኔ የሚመስለኝ። ግን እዛ ያለው ሰው ከልቡ ንጹህ ሆኖ እዚ ኖሮም ሆነ ከሌላም ሀገር በሁሉም ለመርዳት ሲመጣ በጥሩ ሁኔታ ቢቀበላቸው አሪፍ ነው። እዚህም ሰውም ልረዳ ብሎ ሄዶ ከልቡ ካልሆነ ባይገበውትም ይሻላል ይመጣለው ሜሮን፣ ስለ ቀጣይ ዘመን እቅዶችሽ ጥቂት እንነጋገር። ለወደፊት መስራት አለብኝ ብለሽ ያሻቸው ጉዳዮች የትኞቹ ናቸው? ምን ነገሮችን ነው መስራት የምትፈልጊው? ለወደፊት እቅዴ ብዙ ነው፣ ግን አሁን ኦፍኮርስ የልጆቹን ነገር እንደዚህ ባለውበት በደንብ መቀጠል ማስፋፋት፣ ሌላውም እንደዚህ ከምመላለስም እዛም ትንሽ ቆይቼ እዚህም ትንሽ ቆይቼ ከማድረግ ጠቅላላ አገሬ ቢገባ ደስታውን አልችለውም። ዋናው ትልቅ ህልሜም፣ አላማይን እሱም ነው። ሌላ ደግሞ አሁን በሚዲያ ውስጥ ሞድሊንግ ምናምን ብዙም ሰርቻለሁ፣ ግን ህልሜ ሁሌ የራሴን ቲቪ ሾ ነገር መልካም ነገር ያለበት ነገር ባሳካ ደስ ይለኛል። እንግዲህ ኢትዮጵያ ውስጥ በተወለጅም እድገትሽ እዚህ ዩናይትድ ስቴትስ ውስጥ ነው። አብዛኛዎቹ ስራዎችሽ ኢትዮጵያ ውስጥ ያሉ ህጻናትን የሚያግዙ ናቸው። ኢትዮጵያን በተደጋጋሚ ማየትም እዚያም መኖርም ትልቅ ደስታ እንደሚሰጥሽ አሁን ቀደም ብለሽ ነግረሽናል። አንቺን የመሰሉ ትውልድ ኢትዮጵያውያን ኢትዮጵያ ውስጥ ያሉ ማህበራዊና የኢኮኖሚ ችግሮችን ለመቅረፍ ምን ያክል አቅም አላቸው ብለሽ ታስቢያለሽ? ምንስ ሊያደርጉ ይገባል? ብዙ አቅም አላቸው ብዬ አስባለሁ። ያው በራሴ ያየውስ ነው። ይህም በቻልኩት እንደዚህ ካደረኩኝ ስንት ማድረግ ይችላል ግን ቢሆን የኔም ድርጅትም ባይሆንም በጣም ብዙ ድርጅቱ እዛ አሉ መረዳትም የሚችሉ በጓድ አቅም ከዚህም ማሻግሮ ግን የተማሩትን ትምህርት በአይቲም ይሆናል በኤኒ ፊልድ ይሆንም እዛ አሁን ብዙ ሰው ለብርዱን እዚህ ሲሆን እዛ በሚሄድበት ረፍሳት ለአንድ ሳምንት ራሱን ትንሽ አንድ ካምፕኒ ለማስተማር ትውተር ማድረግ እዚህ የተማሩት እዛ ለማስተማርም በነፃም ሆነም የራሳቸውን ዘመድም ሆነም በእንደዚህ በትንሽ ነገር አንድ ሰው አስተምሬ ሌላውን እያስተማረ ይቀጥላል። እንደዚህም ቢያደርጉም ይስፋፋል። ሌላም ደግሞ አሁን የመኮደንኛም ብዙ ሰውም ሌላም የሚያውቀው ከዚህ ወደዛ አሁን ሰርግም ሳይሆን ሲሆንም ወይንም ሰው ሲሞትበት የሰባት ዓመቱ የምናም የዝግጅት እንደዚህ ማብላትም በራሳቸው ፍላጎት እንደዚህ ሁላቸው፣ አሁን ስንት ህዝብ ነው እዚህ ያለው እዛ ሲመለስ እንደዚህ ብዙ ቢረዳ በራሱ ሀሳብ እዛ ሄዶ ቢሰራ ብዙ ማገዝ እንችላለን ብዬ አስባለሁ። ሜሮን ውድነህ ለነበረን ቆይታ በእጅጉ አመሰግናለው። መልካም ነገሮች ሁሉ ይግጠሙሽ። መልካም ምሽ። አመሰግናለሁ። እግዚአብሔር አክበርልኝ። መልካም ምሽት I me I am my mama አሁን አጫጭር ኪናዊ ወሬዎችን አሰማችኋል። ተፈጥሮና ነው የሚያደምጠው የሚያየው የሚያመለከተው፣ ተፈጥሮና ነው የሚያገኘው የሚያሸት የሚዳስሰው። ሰዎች ፕላስቲክ ፌስታሎችን ከመጠቀም በመቆጠብ ዓለምን ከብክለት ይታደጉ ዘንድ ለመጠየቅ ያለመ ዘመቻን ኢትዮጵያውያን የኪነጥበብ ባለሙያዎች ተቀላቅለዋል። የዘንቢል መልስ የተሰኘውን ዘመቻ ከተቀላቀሉት መካከል ድምፃውያኑ ዘሪቱ ከበደና ብሩክታዊት ጌታሁን ቤቲጂ ይገኙበታል። ሁለቱም ከሰሌን የተሰራ ዘንቢል በመያዝ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ወይም ፌስታሎችን በሕግ ሙሉ በሙሉ እንዲከለከሉ ለመጠየቅ የተሰናዳው ዘመቻ አባል መሆናቸውን አሳይተዋል። የዘንድሮው የአሜሪካ ሙዚቃ ሽልማት እጩዎች ይፋ ተደርገዋል። ካናዳዊው አቤል ተስፋይ ወይም ዘ ዊኬንድ እና ሮዲ ሪቺ ለብዙ ዘርፎች በመታጨት እየመሩ ይገኛሉ። ሁለቱም የዓመቱ ምርጥ አርቲስት ዘርፍን ጨምሮ በስምንት ዘርፎች ታጭተዋል። ለዚህ ክብር ለመብቃት ከጀስቲን ቢበር፣ ፖስት ማሎን እና ቴይለር ስዊፍት ጋር ይፎካከራሉ። አድናቂዎች ድምፅ የሚሰጡበት ሽልማት ስነስርዓት ከ22 ቀናት በኋላ በሎስ አንጀለስ ይካሄዳል። ካዛኪስታን አወዛጋቢውን ቦራት ኮሜዲ ፊልም የቱሪዝም መዳረሻዎቿን ለማስተዋወቅ ልትጠቀምበት እንደሆነ ታውቋል። ሳሻ ባሮን ኮኸን የሚተውንበት ቦራት አንድ ምናባዊ ካዛኪስታናዊ ጋዜጠኛ ወደ አሜሪካ በማቅናት ከሀገሬው ጋር ለመታወቅ የሚያደርጋቸውን አስቂኝ ትዕይንቶች የያዘ የፈጠራ ስራ ነው። ባልተለመደ አቀራረቡ ውዝግብ የማያጣው ፊልሙ ካዛኪስታንን ባሉታዊ መልክ ስለዋል በሚል የካዛኪስታን መንግስት ከዚህ ቀደም ተቃውሞውን አሰምቷል። አሁን ላይ ግን ከፊልሙ አንድ ሐረግ በመውሰድ ሀገር ጎብኚዎችን ለመሳብ እየሞከረ ነው። እጅግ ግሩም ይላል የካዛኪስታንን ውብ ተፈጥሮ ከሚያሳየው ምስል ቅንብር መጨረሻ ላይ ዘገባው የሮይተርስ ነው። ጋቢና መዝናኛ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ኢትዮጵያ ውስጥ የኮቪድ-19 ስርጭት በእጅጉ ከጎዳቸው የኪነ ጥበብ ዘርፎች አንዱ ቲያትር እንደሆኑ ይነገራል። ይህንን የሚያሳይልንን ዘገባ በመቀጠል እናሰማችኋለን። አሰናድታ የምታሰማን ስመኝሽ ቆይናት። የተለያዩ የመድረክ ቲያትሮችና ድራማዎች ጸሐፊ ቴዎድሮስ ተክለ አረጋይ በሙያው ለቲያትር ካለው ቅርበት በተጨማሪ ከ20 ዓመታት በላይ ባለመታከት በኢትዮጵያ ውስጥ የሚወጡትን ቲያትሮች ተመልክቷል። ቴዎድሮስ ለመጨረሻ ጊዜ ቲያትር ያየው ግን የዛሬ ሰባት ወር በሀገር ፍቅር ይታይ የነበረውንና እነ ፋንቱ ማንዶየን የመሳሰሉ አንጋፋ ተዋንያን የተሳተፉበትን ሰዓት ላፊ የተሰኘውን ቲያትር እንደነበር ያስታውሳል። አንድ የመድረክ ቲያትር ቢወጣ ለምሳሌ የመጀመሪያው ቀን የሚሄድ ነው የሚመስለኝ። ቲያትርን መድረክ ላይ ማየትን በጣም በጣም እናፍቅ ያለው ምንም አይነት የጥራት ደረጃው ምንም ይሁን ተዋንያኑ ምንም አድርገው ቲያትርን መድረክ ላይ ማየት በጣም ናፍቆኛል። ብዙ ተወዳጅ ድምፃውያንና ተዋንያንን የፈጠሩት እንዲሁም ለትልቅ ደረጃ ያበቁት አንጋፋዎቹ የኢትዮጵያ ቲያትር ቤቶች ግን በኮሮና ቫይረስ ምክንያት ላለፉት ሰባት ወራት በመዘጋታቸው ከተመልካች ጋር ተራርቀው ሰንብተዋል። ቲያትር በማሳየትና አዳራሽ በማከራየት ያገኙት የነበረው ገቢ በመቋረጡም ቲያትር ቤቶቹም ሆኑ ሙያተኞቹ ለችግር ተጋልጠዋል። በሳምንት ስምንት ቲያትሮችን ያሳይ የነበረው የኢትዮጵያ ብሔራዊ ቲያትር የቲያትር ዳይሬክቶሬት ዳይሬክተር የሆኑት አቶ ደስታ አስረስ እንዳስረዱን ቲያትር ቤቶቹ ከመንግስት በሚመደብ በጀት የሚተዳደሩ በመሆናቸው ቋሚ የቲያትር ቤቱ ተቀጣሪዎች ደሞዝ ባይቋረጥባቸውም አንድ ቲያትር ለመታየት ከተመልካች በሚያገኘው ገቢ የራሱን ወጪ መሸፈን ይኖርበታል። ከውጭ የሚመጡ በርካታ ተጋባዥ ተዋንያንም የሚከፈላቸው ከተመልካች በሚገኝ ገቢ ነው። በመንግስት ቅጥር የሚተዳደሩ ባለሙያዎች አሉ። መንግስት ቀጥሯቸው ማለት ነው። እኛ ጋር አብዛኛው ችግር የገጠመን ምንድን ነው? በእነዚህ ስምንት ቲያትሮች ውስጥ ከውጪ የሚጋበዙ ባለሙያዎች አሉ። በተለይ ብዙ ሰው የሚያሳትፉ ቲያትሮች ሲቆሙ፣ እነዛ ባለሙያዎች ከኢትዮጵያ ብሔራዊ ቲያትር በትርኢት የሚከፈላቸው ክፍያ ሙሉ በሙሉ በመቋረጡ ለማህበራዊ ችግር የተዳረጉ በኢኮኖሚ ችግርም የተዳረጉ ሰዎች፣ ባለሙያዎች እንዳሉ እሱ የሚታወቅ ነው። በተመሳሳይ በሳምንት ስምንት ቲያትሮችን ያሳይ የነበረው የሀገር ፍቅር ቲያትርም በኮሮና ምክንያት ከተዘጋ ወዲህ ከተመልካችና አዳራሽ ኪራይ ያገኝ የነበረው ገቢ ሙሉ ለሙሉ በመቋረጡ ባለሙያውም ሙያውም አስቸጋሪ ሁኔታ ውስጥ እንዳሉ የቲያትር ቤቱ ስራ አስኪያጅ አቶ አብዱልከሪም ጀማል ይገልጻሉ። ትያትር ቤት ሲኒማ ቤት አካባቢ ያለው ነገር ዝግ ስለተደረገ ኦልሞስት ዜሮ በሚባል ደረጃ ገቢ ተቋርጠዋል፣ እና በዚህ ከታች እስከ ላይ ከጥበቃ አንስቶ ፐርፎርምስ ከሚያደርጉ ባለሙያዎች ድረስ በእያንዳንዱ መድረክ የሚያገኙት ኢንሴንቲቭ ይቀርባቸዋል ማለት ነው። ከትያትር ቤት ጥቃኞች ወይም ደግሞ ሰራተኞች ውጪ በየመድረኩ ጋር ዘን የምናሰራቸው ብዙ ባለሙያዎች አሉ እና በዚህ ብቻ የሚተዳደሩ የእነሱን ገቢ ነው የተቋረጠውና ይህ በቁጥር የሚለካ አይደለም። በቃ ኦልሞስት ከዛ ጊዜ አንስቶ ቲያትር በመቁረብ በመቆሙ ባለመከፈቱ እንግዲህ ገቢ ዜሮ ሆኗል ማለት ነው እና ከባድ ነገር ነው የፈጠረው። ከቲያትር ተመልካችነቱ ባለፈ ብዙ ቲያትሮችን በመጻፍና በማዘጋጀት የሚታወቀው ቴዎድሮስ ተክለአረጋይም በኮሮና ምክንያት ብዙ የኪነ ጥበብ ባለሙያዎች ገቢያቸው በመቋረጡ እየደረሰባቸው ያለውን የኢኮኖሚ ጫና እንዲህ ይገልጸዋል። የተወሰኑ የቲያትር ቤት የመንግስት ተቀጣሪ የሆኑ ሰዎች ደሞዛቸውን ያገኟታል። እሱ አትቋረጥም። ግን በዛ ብቻ አልነበረ የምንኖሩት። አንድ የመድረክ ተዋናይ ሬዲዮ ላይ ይሰራል። አንዳንዶቹ ፊልም ላይ ይሰራሉ፣ ቴሌቪዥን ድራማዎች ላይ ይሰራሉ። ሌሎች እንዲህ ከሥነ ጥበቡ ጋር የተያዙ ይሰፋሉ፣ ይተውናሉ፣ ያዘጋጃሉ። እነዚህ ሁሉ ነገሮች ነው የተዘጉት። እና አንዳንድ ጊዜ ቤተሰባቸውን ለመመገብ እስካለ መቻል ነው የተደረሰው፣ ቤት ኪራይ እስካለመክፈል እና ከዛም ከዚህም ብለሽ በልመናም የሆነ ሰዎችን በመጠየቅ በምናምን በማለት እንዲሁ ዝም ብሎ ኢትዮጵያዊ ባህሉ ስላለ በሱ ተደጋግፎ ይኖራል እንጂ የኪነ ጥበቡ ሙያተኛ ሕይወት እጅግ አሳዛኝ ሁኔታ ላይ ነው ያለው። በእርግጥ የኮሮና ቫይረስ ተጨማሪ ተግዳሮቶቹን ይዞ መጣ እንጂ የቲያትር ሙያ ኢትዮጵያ ውስጥ ፈተና መጋፈጥ ከጀመረ ቆየት ብሏል። በቴክኖሎጂ ማደግና አማራጭ መብዛት ምክንያት የተመልካች መቀነስ፣ ለዘርፉ በቂ ትኩረት አለመስጠትና የሙያተኛው ለስራው ያለው ተቆርቋሪነት ዝቅተኛ መሆን የቲያትር ዘርፉን ቀድሞም እየተፈታተነው እንደነበር ቴዎድሮስ ያስረዳል። ከኮቪዱ ያልተለየ የማኔጅመንት ችግርም አለ። ለምሳሌ ራስ ቲያትር ቲያትር ቤቱ ፈርሷል። ሌላም ቲያትር ቤት አልተዘጋጀም። ስለዚህ ከአስር ዓመት በላይ ራስ ቲያትር የለም። አሁን በቃ ስሙ ብቻ ነው የቀረው። ቲያትርና ባህል አዳራሽ ወይም ማዘጋጃ የምንለው ከኢንጂነር ታከለው ቢሮቸውን ሲያሳድሱ አብሮ ተዘግቷል። በአብዛኛው ተዋንያኑ ወደዛ ላንመለስ እንችላለን ብለው ነው። ስራ አስኪያጁ መቼ እንደሚመለሱ አያውቅም። ስለዚህ የተዋንያኑ ሞራል ቀድሞ ቀድሞውኑ ተሰብሯል፣ ከኮቪድን በፊት ኮቪድ ቢኖርም ባይኖርም እነዚህ ሁለት ቴያትር ቤቶች አይሰሩ ነበረ። ሀገር ፍቅር ቲያትር እና ብሔራዊ ቴያትር ነበሩ በአግባቡ እየሰሩ ያሉት። እነሱም ደግሞ ኮቪዱ ከመጣ በኋላ እነሱም በበሽታ የተነሳ ከአገልግሎት ውጭ ሆነዋል። በዚህ ሀሳብ የሚስማሙት የብሔራዊ ትያትር ኃላፊው አቶ ደስታም የኮሮና ቫይረስ ለዘርፉ ተጨማሪ ፈተና ነው ይላሉ። በዚህ ሰባት ወር ውስጥ አስደንጋጭ ሁኔታ ውስጥ ነው የገባ ነው ምክንያቱም ኪነ ጥበቡን በራሱ ነው የለወጠው። በምን ስልት እንደምንቀንጥል ግራ እስኪገባን ድረስ ኪነ ጥበቡ የተዳከመበት ሁኔታ ነው ያለው። ከዚህ በፊትም ይህንን ያህል የምንኮራራበት ደረጃ ላይ አልነበርንም። ያሁን ወረርሽኙ ደግሞ ሲመጣ የባሰ ነገሩ ሁሉ ቀጥ ያለበት ሁኔታ ነው ያለው። ያ አስደንጋጭ ነው። ከሰባት ወር መዘጋት በኋላ አንዳንድ ሲኒማ ቤቶች ፊልሞችን ማሳየት ጀምረዋል። የመድረክ ስራ ግን በመድረክ ላይ ለሚተውኑትም ሆነ ከመድረክ ጀርባ ሆነው በቴክኒክና በመስተንግዶ ለሚያግዙ ባለሙያዎች የበለጠ ጥንቃቄ ማድረግን ስለሚጠይቅ በምን መልኩ መከፈት እንደሚችሉ ውይይት እየተደረገ መሆኑን አቶ አብዱል ከሪም ያስረዳሉ። እየተለመደው የጥንቃቄ መንገድ አለ። ሰዎችን አራርቆ የማስቀመጥ፣ ሰዎች ሲገቡ ሙቀት የመለካ፣ እያንዳንዱ የንጽህና መጠበቂያ የአፍ መሸፈኛ፣ እንደዛ እንደዛ አይነት ነገሮች የተሟሉ መሆን አለባቸው። የሚታዩ ቲያትሮች ያው ላይቭ ፐርፎርም ስለሚደረጉ ብዙ ተዋናይን የሚሳተፉባቸው ቲያትሮች ለጊዜ ሆልድ ማድረግ ግዴታ ነው። አነስተኛ ቁጥር ያለው ተዋና የሚሳተፍበት ቲያትሮችን ጊዜው ለማውጣት እያሰብን ነው። እነሱም ሲወጡ የርቀትን በጠበቀ መልኩ ያሟሉ እንዲሆኑ አሁን ልምምዱንም ጀምረናል። በቲያትር ዘርፉ ዙሪያ የተጋረጠው ፈተና ኮቪድ አስራ ዘጠኝ ያስከተላቸውን ፈተናዎች በመቋቋም ብቻ የሚፈታ አለመሆኑን ግን ባለሙያዎቹ ይስማሙበታል። ቲያትር ቤቶቹ ብቻ ሳይሆኑ መንግስትን ጨምሮ አጠቃላይ የኪነ ጥበብ ባለሙያው ተረባርቦ መሰረታዊ ለውጦችን በማምጣት ሙያውን ከአደጋ መታደግ እንደሚገባም አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አብረን ስላመሸን በእጅጉ ደስ ብሎናል። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። የመሰናዶው አርታኢ ደግሞ ትዝታ በላቸው ናት። መልካም ምሽት! መልካም ሳምንት!